የምትከታተሉት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። ህዝባዊ ወያኔ አርነት ትግራይ የሚመራው መንግስት በጸረ ሽብር ህጉ አንድም ማንቀጽ አይሻሻልም፣ የጸረ ሽብር ህጉ እንዳለ ይቀጥላል አለ። በዚህና በአጠቃላይ በሰሞኑ ጉዳዩ ዙሪያ ምናላቸው ስማቸው የህግና የፖለቲካ ሳይንስ ምሁር የሆኑትን ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯል። ወደዚያው እናልፋለን። በትናንትናው የዜና ዘገባችን በኢትዮጵያ ያለው የህወሀት አገዛዝ የጸረ ሽብር አዋጁን አላሻሻልም የሚሻሻልም አንቀጽ የለም ለውጥም አይደረግበትም በማለት አቋሙን ማስታወቁን ገልጸን ነበር። በዚሁ ነጥብ ላይ ከተደራዳሪ ፓርቲዎች ጋር ምንም አይነት መግባባት ላይ እንዳልደረሰ ነው የሚገለጸው። አገዛዙ በዚህ አዋጅ ላይ ጽኑ አቋም እንዳለውና መቼም ቢሆን የማይለወጥ መሆኑን እየገለጸ ይገኛል። ከዚሁ ጋር በተያያዘ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የዓለም አቀፍ ህግና የሰብአዊ መብት እንዲሁም የህገ መንግስት መምህርና የህግ ጠበቃ የሆኑትን ፕሮፌሰር አለማየሁ ገብረ ማርያም በስልክ መስመር ላይ ጋብዣለሁ። ጤና ይስጥልኝ ፕሮፌሰር አለማየሁ። ጤና ይስጥልኝ ይሳት እንደምናችሁ። እናመሰግናለን። በቅድሚያ ይሄ የጸረ ሽብር አዋጅ ከዚህ በፊትም ብዙ ሲያወዛግብ የነበረና አሁንም ደግሞ አገዛዙ ይህንኑ አዋጅ ለማሻሻልም ሆነ ለመለወጥ እንደማይፈልግ ገልጿል። በተለይ የኢህአዲግ ስራ አስፈጻሚ ግምገማ ለውጥ አደርጋለሁ በኢትዮጵያ ውስጥ የፖለቲካ የዲሞክራሲ ስነ ምህዳሩን ለማስፋት የተለያዩ እርምጃዎችን ወስዳለሁ እያለ ይሄ ህግ ጸንቶ እንዲቆይ የፈለገበት ምክንያት ምንድን ነው? ይላሉ ፕሮፌሰር። እሺ እንግዲህ መጀመሪያ አንቀየርም ያሉበት ምክንያት ምንድን ነው ነው፣ ሁለተኛ ደግሞ ለውጥ እያደረግን ነው፣ ማሻሻል የመሳሰሉትን ነገሮች እያደረግን ነው የሚሉት እንግዲህ አንደኛው አንቀየርም የሚሉበት ምናልባት አሁን ከቀየሩ በተለይ ደግሞ መሰረታዊ የሆኑ ነገሮችን ስለ አሸባሪ ህግ ከቀየሩ ከአሁን በፊት ላለፉት ስምንት ዘጠኝ ዓመታት የሰሩት ስራ በሙሉ ስህተት ነው፣ ያደረጉትም ጥፋት ተጠያቂነት ሊኖረው ይችላል የሚል ነው። ሁለተኛ ነገር ደግሞ እነሱ እንደ እባብ በሁለት ምላስ ማውራት አዲስ ነገር አይደለም። በአንድ አፋቸው አንድ ነገር ይናገራሉ፣ በሌላ አፋቸው ደግሞ አንድ ነገር ሌላ ነገር ይናገራሉ። ስለዚህ ይሄ በእኔ አስተያየት የእነሱ ማወናበጃ ብዬ ነው ሁልጊዜ ሁለት አስተያየት ያለው ነገር ነው የሚሰጡት። አንድ የቆመ ነገር የላቸውም። በአንዱ ካልተያዙ በሌላው ማናቸው ነገር ለመዋሸት እንዲመቻቸው ነው። ግን እዚህ ላይ መመልከት ያለብን ምንድን ነው? አንደኛ ይሄ የአሸባሪ ሕግ የተባለው ነገር እውነት ሕግ ነው ወይ ነው? ምክንያቱም የስሙላ ሕግና ሕግ አንድ ናቸው ተብለው ሊታዩ አይችሉም። የእነሱ ሕግ የስሙላ ነው። በዝርዝር በሌላ ጊዜ መነጋገር እንችላለን። ግን ዋናው አሸባሪ የሚሉት እነሱ እነሱን የሚቃወም እነሱን ስልጣን ላይ የስልጣን ኮርቻ ላይ መቀመጥን ገፍቶ ወይንም በሌላ መንገድ ከነሱን ከስልጣን ማውረድ የሚፈልግ እነሱን የሚናገር ወይንም ጥፋታቸውን የሚጠቁም ተቃዋሚ ፓርቲዎችን ብቻ እነሱን ከስልጣን ላይ የሚከናቀንን ሰውና ድርጅትን እነሱ አሸባሪ ብለው ነው የሚፈርጁት። ስለዚህ እዚህ ላይ መመልከት ያለብን ምንድን ነው? አንደኛ የመንግስት አሸባሪነት የሚል ምክንያቱም ይህንን ሕግ የሚጠቀመው የህወሀት መንግስት ህዝቡን ለማሸበር እና ህዝቡን በፍርሃት አለኝታውን እና ደህንነቱን እያሰበ በእነሱ ስር ተንቆጥቁጦ እንዲገዛላቸው የሚያደርጉት ነው። በሌላው ሀገር ደግሞ ቴሮሪዝም የሚባለው በድርጅቶች ደረጃ በግለሰቡም ደረጃ አንዳንድም ደግሞ ይሄ ስቴት ተሪስ ተብሎ አንዳንድ ሀገሮች የሚፈርጇቸው እንደ አሜሪካን ሀገር ለምሳሌ እንደ ኢራንን የመሳሰሉትን ሀገሮች የሚፈርጁ አሉ። ግን እዚህ ላይ እነሱ አንቀየርም፣ ህጉም ህግ አውጥተናል ምናምን የሚሉትም ነገር አምባገነን መንግስት ያወጣው ህግ ራሱን ስልጣን ለማስቀመጥና ራሱን የስልጣን በላይነት ለማድረግ የሚፈልገውና ተቀናቃኞችን በተለይ በብዙሀን በኩል ያሉት ነቃፊዎች በፖለቲካ ፓርቲ ደረጃ ያሉትን ለማሰር ለማንቆጥቆጥና ለመጨፍለቅ የሚያደርገው የህግ ነው ወይ ተብሎ ይታያል። እኔ አይደለም ብዬ ነው ማለው። ምክንያቱም በሌላ መንገድ ብናየው ለምሳሌ ብዙ አምባገነኖች ለምሳሌ ሂትለር ራሱ በ1935 ዓ.ም ላይ ሬስ ሎስ ብሎ አይሁዶች ጀርመን ያኖሩትን በሙሉ መብት የላቸውም ከሰውም በታች ናቸው ምናምን ብሎ ፈርጆ ነበረ። በዛ ነበረ እንትን የሚላቸው ግን እሱ ራሱ ህግ ነበር። ግን ያ ህግ ህግ ነው ወይ? ህግ ማለት ምንድን ነው? በመቶ ፐርሰንት ተመረጡ በዘጠና ዘጠኝ ነጥብ ስድስት ፐርሰንት ተመረጡ የህዝብ ተወካዮችን ፓርቲዎቹን አስሮ ጨፍጭፎ ምን ብሎ ህግ አወጣው ብሎ ያንን ተከተሉ ማለት ለእኔ የሚያስቅና በጣም ጥያቄ የሚያመጣ ነገር ነው። የጸረ ሽብር አዋጁ ከሀገሪቷ ህገ መንግስትና ከወንጀል ህግ እንዲሁም ከዓለም አቀፍ የሰብአዊ መብት ስምምነቶችና ህጎች ጋር አይጣረስም ይላልና እንዴት ነው ከዓለም አቀፍ ከሰብአዊ መብት ከተባበሩት መንግስታት ህጎች ጋር ሊያወዳድረው የቻለ የማፈኛ ህግ ነው ከተባለ ሌሎች አምባገነን መንግስታት አይነት ህግ ነው ከተባለ ብዙ ዜጎች ከታሰሩበት፣ ለተለያዩ ችግሮች ከተዳረጉበት እንዴት ስምምነት አለው ሊል ይችላል። በዚህ ላይ ሐሳብ ስጡና ብናጠቃልል። እሺ እንግዲህ እነሱ የፈለጉትም ማለት ይችላሉ። ግን መለስ ዜናዊ በአውሮፓ አቆጣጣ በ2012 ላይ ያለው ምንድን ነው? ይህን ደግሞ የተናገረውን ነው የምጠቅሰው የኛ አሸባሪ ህግ ቃል በቃል ከአሜሪካ፣ ከእንግሊዝ፣ ከአውሮፓ ህግ ጋር የተወሰደ ነው ነው። ስለዚህ ቆርጦ ቀጥል ያስገባው ነገር ነው ማለት ነው። ግን በእነዚህ ሀገሮች ህግ ላይ በአሜሪካን በተለይ በእንግሊዝም ቢሆን በአውሮፓም በመረ እንደዚህ አይነት ነገር ማንም ሰው በተጠረጠረ ተብሎ ታስሮ ለዘመናት ተጉላልቶ ሰቆቃ ተፈጽሞበት በግድ ያልሰራውን አድርገሃል ተብሎ ኮንፌሽን ወይም ኑዛዜ እንዲያደርግ ተደርጎ የመሳሰሉትን ነገር ተፅዕኖ ተደርጎበት ለፍርድ ቀረበ ወይም ለፍርድ ሸንጎ ቀረበ የሚል ነገር የለም። በሁለተኛ ደረጃ ደግሞ ገለልተኛ ዳኝነት የሌለበት ሀገር ህግ አሮ ለመናገር አይቻልም። ለምሳሌ በቅርብ ጊዜ እንዳየነው ዶክተር ታደሰ ብሩ በእንግሊዝ ሀገር በአሸባሪነት ተከሰው ህጉ ነፃ አውጦታቸዋል። ምክንያቱም ጁሪው ወይንም የእሳቸውን ጉዳይ የወሰነው አካል የእንግሊዝ መንግስት ያመጣባቸው ዶክተር ታደሰ ብሩ ላይ ያመጣው ክስ ክሽፍ ነው ነው ምክንያቱም መሰረተ ቢስ ነው። ግን በወያኔ ህግ ቢሆን ኖሮ ዶክተር ታደሰ ብሩ አሁን በስር ላይ ይገኙ ነበር። ስለዚህ ምንም የሚያዛምደው ነገር የለም። ግን እነሱ የሚከራከራቸውና ፊት ለፊት የሚያጋፍጣቸው ሰው ብዙ ስለሌለ በእኛ በኩል በተለይ በተቃዋሚ በኩል የፈለጉትን ማውራት ይችላሉ። እንደልባቸው ቆጡን የባጡን መዘባረቅ ይችላሉ። ግን ይህንን የሚሞግታቸው ሰው ያስፈልጋል። በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የዓለም አቀፍ ሕግና የሰብአዊ መብት እንዲሁም ህገ መንግስት መምህርና የህግ ጠበቃ ፕሮፌሰር አለማየሁ ገብረ ማርያም ለሰጡኝ አጭር ማብራሪ አመሰግናለሁ። በሰፊው ትንታኔ በዚህ ጉዳይ ላይ እንደሚሰጡን ተስፋ እናደርጋለን። አመሰግናለሁ። እኔም አመሰግናለሁ። መልካም